ሰላም ለአእዳውች እሳተ መለኮት ለገሰሳ አውቃፈ ብሩር ወወርቅ ለሰርጋዊ ሆን ያሰሳ ማርያም ድንግል ለመካነን ባባ ከርሳ አንጽኒ እግዝት የለፍጾታ ለምምረ ውሳ ዘላይ ቤት ምረ ውሳ በዲበ ስጋ የይትን ወርነጊሳ